የአማራ ዲሞክራሲያዊ ፓርቲ ኢዴፓ ስሙን ከመለወጥ ውጪ ክልላዊም ሆነ ተቋማዊ ለውጥ አላመጣም፣ ዶክተር አምባቸው ስልጣናቸውን ይልቀቁ፣ በአማራ ተወላጆች ላይ እየተፈጸመ ነው ያለው ብሔራዊ ተኮር የሆነ ብሔር ተኮር የሆነ ጥቃት ይቁም፣ የክልሉም ሆነ የፌዴራል መንግስት ቸልታ ይብቃ፣ የሚሉና ሌሎች አጀንዳዎችን የያዘ ሰልፍ በአማራ ክልል በተለያዩ ከተሞች ዛሬ መካሄዱን ጠቅሳ ዘጋቢያችን አስቴር ምስጋናው ባደረሰችን ዘገባ የአማራ ዲሞክራሲያዊ ፓርቲ ሰልፉን አስመልክቶ ትላንት በድረገጹ ባወጣው መግለጫ ደግሞ በተለያዩ አካባቢዎች ሰላማዊ ሰልፍና አድማ እንዲካሄድ መንግስት እንዲዳከም የሚሰሩ ኃይሎች ያላቸውን በጋራ እንታገል ማለቱንም አስታውሳለች። አስቴር ዛሬ በባህር ዳር፣ በጎንደር፣ ደብረ ማርቆስ፣ ፍኖተ ሰላም፣ ደብረ ታቦር እና በሌሎች ከተሞች ሰላማዊ ሰልፍ ተካሂዷል። የሰልፉ አላማ ደግሞ በሀገሪቱ በተለያዩ አካባቢዎች ባሉ የአማራ ብሔር ተወላጆች ላይ እየደረሰ ያለውን ብሔር ተኮር ጥቃት ይቁም፣ የክልሉም ሆነ የፌዴራል መንግሥት ቸልታ ይብቃ የሚሉና ሌሎች አጀንዳዎችን የያዘ ነው ይላል የሰልፉ አስተባባሪ ወጣት እንዳላማው። የዛሬው ሰልፍ አላማ በሁለት በኩል ያለ ነው ማለት፣ የፌዴራል መንግስቱንም የክልሉንም በመቃወም የወጣ ነው። ነገር ግን በተለይም በዋናነት በአጣዬ በከሚሴ በሸዋ አካባቢ ማለት ነው፣ እንዲሁም በጎንደር ከአሁን ቀደም አሁን በቅርቡ ደግሞ በመተከል በተለያየ በቀስ ህጻናትና ሴቶች እያለቁ የክልሉ መንግስት ምንም አይነት ምላሽ ባለመስጠቱ፣ አንድ ይሄን በመቃወም የወጣንበት ነው። ሁለተኛ ዓላማው ምንድን ነው? የድሮ ባህዴን የሆኑ አዴፓ ስሙን ከቀየር አዴፓ ከሆነ ወዲህ ርዕሰ መስተዳድር ከመቀየር ውጭ ምንም አይነት የክልላዊ መዋቅርም ሆነ ተቋማዊ ለውጥ ሳያመጣ ምንም የሰራው ስራ ባለመኖሩ፣ ልክ ትናንት የህወሀት ገረድ እንደነበረው አሁን ደግሞ ኦህዴድ ተላላኪ ገረድነቱን ስለቀጠለ ያንን ማሳወቅ ነው። ሶስተኛው ዶክተር አምባቸው የክልሉ ፕሬዝዳንት ማለት ነው፣ በአምቦ እንዲሁም በከሚሴ ሂደው የአማራን ህዝብ አስከፍተዋል። ለዛ ይቅርታ እንዲጠይቁ የማይሆኑ ከሆነ ደግሞ ስልጣናቸውን በክብር እንዲያስረክቡ እስከ መጠየቅ ድረስ በግልጽ የጠየቅንበት ነው ማለት ነው። እነዚህን ያካተተ ነው በዋናነት የዛሬ ሰልፍ ዋና ዓላማው። የፌዴራል ሆነ የክልሉ መንግስት ወገኖቻችን በየቦታው እያለቁ ነው፣ እየሞቱ ነው፣ እየተጨፈጨፉ ነው፣ እየተሳደዱ ነው፣ ግን መፍትሄ አጥቶ መልስ ይሰጠን አልቻለም። ስለዚህ መልእክታችን እንደርስ እንፈልጋለን። አሁን መተከል ላይ ብዙ ሰው እያለቀ ነው። ህጻናት፣ ምንም የማያውቁ ህጻናት እየተገደሉ ነው፣ በጦር እና በሳንጃ ማለት ነው። ስለዚህ እኛ ፍትህ እንፈልጋለን። ይሄ የመጨረሻ ሰልፋችን ነው። አሁን ላይ ከዚህ በኋላ እኛ መብታችን የምናስከብረው በወሬም በእንትንም ብቻ አይደለም፣ እኛ እጅ አለን። ሰልፉን ለማካሄድ የመንግስትን ፍቃድ አልጠየቅንም፣ ነገር ግን የመንግስት አካል ተገኝቶ ጥያቄያችንን በጽሁፍ እንዲቀበለን ጥሪ ብናደርግም ማንም አልተገኘም ነው ያለው። በጉዳዩ ዙሪያ ከአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽሕፈት ቤት የሚመለከተውን አካል በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ግን ሰልፉን አስመልክቶ ትናንት የአማራ ዲሞክራሲያዊ ፓርቲ አዴፓ በድረገጹ መግለጫ ያወጣ ሲሆን በመግለጫው ያተተውን አማራ የመሰሉ የአማራን ሕዝብና አጀንዳዎች የመንጠቅና የማስጣል ድራማዎች ተጠናክረው ቀጥለዋል። በመሆኑም በክልላችን በተለያዩ አካባቢዎች ሰላማዊ ሰልፍና አድማ እንዲካሄድ መንግስትና ድርጅት ተዳክሞ ስርዓት አልበኝነት እንዲሰፍን የሚሰሩ ኃይሎችን በጋራና በተባበረ ክንድ በመታገል ውስጣዊ ጥንካሬያችንና ጎልብተን ችግሮቻችንን ለመፍታት እርብርብ ማድረግ ይኖርብናል ነው ያለው። በሀገሪቱ ብሎም በክልሉ ላይ ስለተፈጠረው አለመረጋጋት የህግ የበላይነትን ለማስከበር ከፌዴራልና ከክልል የፖለቲካ አመራሮችና የጸጥታ ኃይሎች ጋር የምክክር መድረክ ከሁለት ቀናት በፊት በባህር ዳር ከተማ ተካሂዶ ነበር። በውይይቱ የተወሰደውን አቋም ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እንዲህ ተናግረው ነበር። ዋናው መፍትሄ የህግ የበላይነትን ማረጋገጥ፣ በየትኛውም ቦታ ዜጎች በዜግነታቸው ተከብረ የሚኖሩባት በብዝሃነት ያጌጠችው ሀገራችን ጎልብታ የምትወጣበት ዜጋን ከነበረበት ከሀገሩ ምድርና ከአካባቢው የሚያፈናቅል የከፋ ወንጀልና ተጠያቂነቱን እንዲታይ የሚያደርግና ሁሉም ባለበት ተረጋግቶ ኋላ ቀርነትንና ሕይወቱን የሚያሸንፍበትና የሚለውጥበት ስርዓት ነው እዚህ ሀገር መገንባት ያለበት። የመከላከያ አካላት፣ የፌዴራል ፖሊስ፣ የክልሉ ከፍተኛ አመራር አካላት እና የሚመለከታ ሁሉ ተሰባስበን የመከር ነው። ተልእኮ የሰጠ ነው። ከአጭር ጊዜ አኳያ ይህንን ውል ሊያደርግ የሚችል ስራ ነው። የአፋጣኝ እቅድ ተዘጋጅቶ በሁሉም አካባቢ ሰላማዊ ሁኔታ እንዲረጋገጥ እንደ ሀገርም እንደ አካባቢም ለመስራት የታሰበና ና የተዘረጋ ነው። በዚህ በቤንሻንጉል መተከል ዞን እና በጃዌ አካባቢ ያለው ሁኔታ የበለጠ እንዲረጋጋና ና ሰላማዊ ሁኔታው እንዲጎለብት ተጨማሪ የጸጥታ አካላት ወደዛ እንዲገቡ እየተደረገ ነው። በሌሎች ለስጋት የተጋለጡ አካባቢዎችም ተጨማሪ የጸጥታ አካላት እንዲሰማሩና ና ተጠያቂነት ባለበት ሁኔታ ዜጎችን እንዲታደጉ ሁላችንም በቅርብ የምንከታተለው ስራ ስለሆነ ለሀገር የምንከተለው ፍኖተ ካርታ ይህንን እየተመለከተ እንደሆነ ለመግለጽ ነው። በሁሉም ከተሞች የተካሄደው ሰላማዊ ሰልፍ ያለምንም ጸጥታ ችግር መጠናቀቁን የሰልፉ አስተባባሪ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር